You're with SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ የንግድ ተቋማትና መካነ ጥናቶች የረቀቁ የሳይበር ጥቃቶች ኢላማ ሆነዋል የፌዴራል መንግስቱ የዩኒቨርሲቲ ክፍያ ለውጦችን ይፋ አደረገ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቻይና መንግሥት በአውስትራሊያ የንግድ ኩባንያዎችና መካነ ጥናቶች ላይ በተከታታይ ከሚካሄዱት የሳይበር ጥቃቶች ጀርባ እጄ የለበትም አለ። ጠቅላይ ሚኒስትር ስኮት ሞሪሰን ሁሉም የመንግሥት ደረጃዎች ትምህርት፣ ጤናና አስፈላጊ ግልጋሎት ሰጪዎች የመንግሥት አካል በሆኑ ተዋንያን የረቀቁ የሳይበር ጥቃቶች እየተፈጸመባቸው መሆኑን ገልጠዋል። አቶ ሞሪሰን በአደባባይ ከጥቃቶቹ ጀርባ ያለ መንግሥትን ስም ለመጥራት እምቢኝ ያሉ ሲሆን በጉዳዩ ዜራ ተጠባቢነን በሚሉ ዘንድ ግና ከጥቃቶቹ ጀርባ ያለችው ቻይና እንደሆነች አመኔታ አሳድሯል። የቻይና ቃል አቀባይ በበኩሉ የዚህ አይነቱ አባባል መሠረት አልባና ረብ የለሽ ነው በማለት አሌ ያለው ሲሆን የአውስትሬሊያ ስትራቴጂያዊ ፖሊሲ መካነ ጥናትን ሐሰት አሰራጭ ሲል ወርፏል። የብሔራዊ የተማሪዎች ማኅበር የአውስትሬሊያ መንግሥት የከፍተኛ ትምህርት ኮርስ ክፍያ ላይ ያካሄደውን ለውጥ አስመልክቶ ትችቱን ሰነዘረ። በአዲሱ የክፍያ ለውጥ መሰረት፣ የሥነ ሰብአዊነት ዲግሪዎች ክፍያ ከእጥፍ በላይ የሚንር ሲሆን የእርሻና ሂሳብ ኮርሶች ክፍያ ከግማሽ በላይ ይነቅሳል። እንዲሁም ለመምህርነት፣ ነርስ፣ ክሊኒካዊ ስነ ልቦና፣ ሳይንስ ጤና፣ ስነ ሕንጻ፣ ኢንፎርሜሽን ቴክኖሎጂ፣ የምህንድስናና ቋንቋ ኮርስ ክፍያዎች ዝቅ ይላሉ። የብሔራዊ ተማሪዎች ማህበር ፕሬዚደንት ሞሊ ዊልሞት በስነ ሰብአዊነት ኮርሶች ላይ የሚጫኑት ክፍያዎች አሳሳቢ እንደሆነ ስትናገር፣ ወደ የትኛውም አይነት የሙያ ዘርፍ ይሰማሩ የሀገራችንንና የህብረተሰቡን የወደፊት ዕጣ ፈንታ የሚቀርጹት የሥነ ሰብአዊነት ተማሪዎች ናቸው። በመንግሥት ፖሊሲ ቀራጭነት የሚመደቡት እነሱ ናቸው። ማኅበራዊ ለውጥን የሚያስገኙትም እነሱ ናቸው። የእኛ ስጋት ምንጭ የሆነው ምንድነው? የተወሰኑ ዲግሪዎች ላይ የቅደም ተከተል አሰጣጦች ናቸው። የዩኒቨርሲቲዎች የጋሉ ፍላጎቶች የሥራ ውጤቶችን ያህል በጣም ጠቃሚ ናቸው። ነጠቃ ሊገጥማቸው አይገባም። ስለምን ተማሪዎች የሚማሩትን የትምህርት ዘርፍ ካልወደዱት ስኬታማ አይሆኑምና ተማሪዎች ትምህርታቸውን ሲጨርሱ የሚይዙት ሥራ የማይወዱት አይነት ሥራ መሆኑን ሲያውቁ በትምህርታቸው ስኬታማ አይሆኑም ብላለች። የኔው ሳውዝ ቬልስ የሌበር ምክር ቤት አባል ጁሊያ ፊን ስር በሰደደው የኃይል ሚዛን ማዛነፊያ የፓርቲ አባላት ምልመላ ጋር በተያያዘ ከተቃዋሚ ካቢኔ አባልነታቸው ተነሱ። የግራንቪል ምክር ቤት አባሏ በፓርቲው የውስጥ ምርመራ ንቅዘት በተሞላው ምልመላ ንክኪ እንዳላቸው ቢጠቆምም እርምጃ አልተወሰደባቸውም። እሳቸውም ንጹሕ ነኝ ከማለት አልተቆጠቡም። የፍትሐዊ ሥራ ኮሚሽን የአንድ ነጥብ ሰባት የአገር አቀፍ ዝቅተኛ ደሞዝ ጭማሪ እንዲደረግ ወሰነ። በዚህ መሠረት ዝቅተኛ ገቢ የሚያገኙ ሰራተኞች ከታክስ በፊት ክፍያ በሳምንት ከ740 ወደ 754 ዶላርስ ከፍ ይላል። ክፍያው በዚህ ዓመት ከወርሃ ጁላይ ጀምሮ ግብር ላይ እንደሚውል የኢንዱስትሪ ግንኙነቶች ሚኒስትር ክርስቲያን ፖርተር አስታውቋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትራሊያ የንግድ ተቋማትና መካነ ጥናቶች የረቀቁ የሳይበር ጥቃቶች ዒላማ ሆነዋል። የፌዴራል መንግስቱ የዩኒቨርሲቲ ክፍያ ለውጦችን ይፋ አደረገ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።